Yamir yeah, yeah, Radio Taveno, decorated aviator, congressman, ambassador to the United Nations, <laughs> በቻይና ልዑክ የሲአይኤ ዲሬክተር የስምንት ዓመታት ምክትል ፕሬዝዳንት ጠቅላይ አዛዣች በቀዝቃዛው ጦርነት ውስጥ እንዲሁም ሶቪየት ኅብረት ሲፈርስ እኛ ግን ውላችንን ሳንስት እንድንቀጥል አደረጉን። ፋርስ ባሕረ ሰላጤን በመከላከል ሕግን ማጽናት ባስፈለገ ቀን በተረጋጋ መንፈስና በብርቱ ትጋት በተጨበጠ ጥበብ ውላችንን ሳንስት ስት እንድንቀጥል አደረጉን። የዩናይት ስቴትሱ የሕግ መወሰኛ ምክር ቤት ሰብሳቢ ሚች ማኮኔል ትናንት በተወካዮች ምክር ቤት ውስጥ በተከናወነ ስናት ስርዓት ላይ ከተናገሩት የተቀነጨበ ነው። ሰሞኑን ላረፉት የዩናይት ስቴትሱ አርባ አንደኛ ፕሬዚዳንት ለነበሩት ለጆርጅ ሄርበርት ዋከር ቡሽ አሸኛኘት እየተደረገ ነው። ዘገባዎች ይዘናል። በዕለቱ አቢሬስም ይቀርባሉ። ከዓለም ዜና መካከል ደግሞ ለ41ኛው የዩናይትድ ስቴትስ ፕሬዝዳንት ጆርጅ ቡሽ ዛሬ በዋሽንግተን ካቴድራል የሽኝት ሥነ ሥርዓት እየተካሄደ ነው፣ ኦሮሚያና ቤኒሻንጉል አዋሳኝ ለተፈጠረ ግጭት አምስት ተጠርጣሪዎች ታሰሩ፣ ዩናይትድ ስቴትስ ሞቃዲሾ ውስጥ ዘግታው የነበረ ኤምባሲዋን ከፈተች የሚሉ ይገኙበታል። ሳምንታዊ ቅንብሮች፣ ኢትዮጵያውያን በአሜሪካና፣ ዲሞክራሲ በተግባር በልዩ ልዩ ርዕሶች ዙሪያ የተሰናዱ ዝግጅቶች በሁለተኛው አጋማሽ ያቀርባሉ። ጤና ይስጥልን እንደምናመሻችሁ፣ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ህዳር 26 2011 ዓ ም ስርጭታችን ጋር አስተናጋጆች አሉላ ከበደና አዲሱ አበበ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሀንዲሱ ጋር እስከ ምሽቱ አራት ሰዓት አብረናምሻለን። አምስት በሕይወት የሚገኙ የዩናይትድ ስቴትስ የቀድሞ ፕሬዝዳንቶች ታላላቅ የአሜሪካ የፖለቲካ መሪዎችና የወቅቱና የቀድሞ የዓለም መሪዎች ባለፈው አርብ በ94 ዓመታቸው ከዚህ ዓለም በሞት በተለዩት በ41ኛው ፕሬዝዳንት በጆርጅ ሄርበርት ዎከር ቡሽ በዛሬው የሽኝትና የስንብት ስነ ስርዓት ላይ መገኘታቸው ተገለጠ። የቀድሞዎቹ ፕሬዝዳንቶች ጂሚ ካርተር፣ ቢል ክሊንተን እና ባራክ ኦባማ ከዩናይትድ ስቴትሱ ጠቅላይ ጦር አዛዥ ከፕሬዚዳንት ዶናልድ ትራምፕ ጋር በዋሽንግተን ካቴድራል የተገኙ ሲሆን በዚያም የሟቹ ፕሬዚዳንት ልጅ እና አርባ ሶስተኛው ፕሬዚዳንት ጆርጅ ደብልዩ ቡሽ የአባታቸውን የሕይወት ታሪክ እንደሚያቀርቡ ተገልጧል። በዚሁ መንግስታዊ የስንበት ፕሮግራም ላይ ንግግር ከሚያደርጉ መካከል የቀድሞ የካናዳ ጠቅላይ ሚኒስትር ብራያን መሮኒ ሴናተር አለን ሲምፕሰን እና የቡሽ የታሪክ ጸሐፊ ይገኙበታል። የጀርመኗ ቻንስለር አንጌላ መርክል፣ የእንግሊዙ ልዑል ቻርልስ፣ የዮርዳኖሱ ንጉሥ አብደላህና የፖላንዱ ፕሬዚዳንት አንድሪየስ ዱዳ በዛሬው የአሸኛኘት ሥነ ሥርዓት ላይ ከተገኙት መካከል መሆናቸውም ተገልጧል። የፕሬዚዳንት ቡሽ አስከሬን ዛሬውኑ ወደ ቴክሳስ ይጓዝ እና በዚያም ተጨማሪ የሽኝት ሥነ ሥርዓት ተደርጎ ነገ ሐሙስ በቴክሳሱ ኤንኤም ዩኒቨርሲቲ ውስጥ በሚገኘው ፕሬዚዳንታዊ ቤተ መጻሕፍት መካና መቃብር ዘላ አለማዊ ረፍት ያደርጋል። የመጽሔት ርዕሳችን ቀደም ሲል እንዳልነው ሰፋ አድርጎ ይዘግብበታል። ዩናይትድ ስቴትስ የጦር መሳሪያ ስምምነትን ጥሳ ኒውክሌር ሚሳይል የምትገነባ ከሆነ ሩሲያም ታድርገዋለች ሲሉ ፕሬዚዳንት ቭላዲሚር ፑቲን በዛሬው ዕለት መናገራቸው ተሰማ። ፑቲን ይህን ያሉት ለሩሲያው መንግስታዊ ዜና አውታር በሰጡት ቃል ሲሆን ዩናይትድ ስቴትስ ከስምምነቱ መውጣት ማለት ዋሽንግተን ጦር መሳሪያዎቹን ለማነጽ መወሰኗን ያመለክታልና ሞስኮም ተመሳሳዩን ታደርጋለች ነው ያሉት። ቀደም ሲል ግን ዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሩሲያ ካላከበረችው አሜሪካ በቅዝቃዛው ጦርነት ወቅት ከተደረገው የኒውክለር ውል ትወጣለች ብለው ነበር። ፖምፔዮ ትላንት ብራስልስ በተካሄደው የሰሜን አትላንቲክ ቃል ኪዳን አገሮች ድርጅት ናቶ ሚኒስትሮች ስብሰባ ላይ ሲናገሩ ዩናይትድ ስቴትስ ጸጥታዋንና የሉዓላዊነት ጥቅሟን ከማይጠብቁ ውሎችና የህብረ ብሔራት ተቋማት ውል ትወጣለች ብለዋል። የአሜሪካ ድምፅ ራዲዮ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሼን ያጠናቀረችውን ዘገባ አዳነች ፍሳዬ ይዛ ቀርባለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፓምፔዮ ሩሲያን አስመልክቶ ያስታወቁት ብራሰልስ ላይ ከኔቶ የውጭ ጉዳይ ሚኒስትሮች ጋር ከተነጋገሩ በኋላ ነው። ዩናይትድ ስቴትስ ሩሲያ ውሉን አለማክበሯን ለማወቅ መቻሏን ዛሬ አስታውቃለች። ሩሲያ ሙሉ በሙሉ ሊጣራ ወደሚችል ውሉን የማክበር ተግባር ካልተመለሰች በስተቀር በውሉ ላይ ያለንን ግዴታ በስድሳ ቀናት ውስጥ እናቆማለን። እነዚህን እርምጃዎች የምንወስደውም በበርካታ ምክንያቶች ነው። አንደኛ፣ የሩሲያ ተግባሮች የአሜሪካንና የተባባሪዎቿን እንዲሁም የአጋሮቿን ብሔራዊ ጸጥታ ይሸረሽራሉ። ሩሲያ የኒክሌሩን ውል አልጣስኩም ስትል አስተባብላለች። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ግን አዲሶቹ የሩሲያ ሚሳይሎች ጥምረቱን ያሳስባሉ ካሉ በኋላ ሩሲያ የኒክሌሩን ውል እንድታከብር ጥሪ አድርገዋል። ፓምፔዮ ትላንት ብራሰልስ ሆነው ሲናገሩ ውሎች ሲጣሱ የጣሱት ወገኖች መጠየቅ አለባቸው። የተጣሱት ውሎችንም ማስተካከል ወይም መተው ያስፈልጋል። አስተዳደራችን ታዲያ በሕግ ላይ ተመስርቶ ጊዜ ያለፈባቸው ወይም ጎጂ ውሎችን የንግድ ስምምነቶችንና የሉዓላዊነት ጥቅማችንን ወይም የተባባሪዎቻችንን ጥቅም የማይጠብቁ ሌሎች ዓለም አቀፍ ክንውኖችን በአዲስ መልክ እየተደራደረ ነው ብለዋል የውጭ ጉዳይ ሚኒስትሩ። ክሪሚያ ጠገብ ባለው አዞዝ ባህር ሩሲያ በኡክራይን መርከቦች ላይ የከፈተችው ተኩስና የኡክራይን ባህረኞችን መማረኳ ሕገወጥ ተግባር ነው በሚለው ሙሉ ስምምነት አለ ብለዋል ፖምፔዮ። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። በኦሮሚያና በቤኒሻንጉል ጉሙዝ አዋሳኝ አካባቢዎች የተከሰተውን ግጭት የጫሩ ናቸው ተብለው የተጠረጠሩ አምስት ግለሰቦች በቁጥጥር ስር መዋላቸውን የፌዴራል ፖሊስ አስታወቀ። የፌዴራሉ ፖሊስ የህዝብ ግንኙነት ዲሬክተር አቶ ጀላን አብዲ ማምሻውን ለቪኦኤ እንዳስታወቁት የሚጠረጠሩ ሰዎችን በቁጥጥር ስር የማዋሉ እርምጃ ይቀጥላል። ቃል አቀባዩ አክለውም ለውጡን ለማደናቀፍ የሚሞክሩ ኃይሎች ከግጭቱ ጀርባ እንዳሉም ይታወቃል። ወደ ኋላ ላይ መጽሔት ዘገባ ያክላል። በዚህ ላይ በሜቴክ የቀድሞ ዋና ዲሬክተር ጠበቆች እና በመርማሪ ፖሊስ መካከል በተነሳው ክርክር ብይን ለመስጠት ፍርድ ቤት ለነገ ቀጠሮ ሰጠ። መርማሪ ፖሊስ ዳይሬክተሩ የተጠረጠረባቸውን የተጠረጠ የተጠረጠሩባቸውን ህገ ወጥ ግዢዎች ለይቶ ለፍርድ ቤት በጽሑፍ ማቅረቡ ታውቋል። ለዝርዝሩ መለስካቸው አምሃ ሜጀር ጀነራል ክንፈ ዳኘውና አቶ ኢሳያስ ዳኘው ዛሬ የቀረቡት ፍርድ ቤቱ የጠበቆቻቸውን ክርክር ሰምቶ ብይን ለመስጠት ነበረ። የተጠርጣሪዎቹ ጠበቆች ዛሬ ባቀረቡት ክርክር መርማሪ ፖሊስ በየቀጠሮው ቀን ተጨማሪ የጥርጣሬ ማስረጃ አለኝ እያለ ተጨማሪ የምርመራ ጊዜ መጠየቁ ትክክለኛ አሰራር አይደለም ብለዋል። ከዚህ በተረፈም አዳዲስ መረጃዎች በየጊዜው ለፍርድ ቤቱ በቀረቡ ቁጥር የክርክሩን አካሄድም ለመጨበጥ እንደተቸገሩ ገልጸዋል። ወንድማቸው አቶ ኢሳያስንም በተመለከተ ከወንድምነታቸው ውጪ በመስሪያ ቤትም ሆነ በሥራ ከሜቴክ ዋና ዲሬክተር ጋር የሚያገናኛቸው ነገር አንድም የለም ብለዋል። አቶ ኢሳያስ በመስሪያ ቤታቸው በኃላፊነት ያከናወኗቸው ሥራዎችም አሰራሩን ለማሻሻል ያደረጉት እንጂ በመገናኛ ብዙሃን እየተጋነነ እንደመነገሩ አይደለም ብለዋል። ስለሆነም ተጨማሪ የምርመራ ጊዜ ለፖሊስ ሊሰጠው አይገባም፣ ሲሉ ተከራክረዋል። ፖሊስ በበኩሉ በምርመራ ስራው አዳዲስ መረጃዎችና ማስረጃዎች እያገኘ ሲሄድ ምርመራውን በበለጠ ስፋትና ጥልቀት መቀጠሉ በሕግ የተፈቀደለት ሥራ ነው፣ ሲል ተከራክሯል። ስለሆነም የተጠርጣሪ ጠበቆች ያቀረቡት ክርክር ሕግን መሠረት ያደረገ አይደለም በማለት ተጨማሪ የ14 ቀን የምርመራ ጊዜ እንዲፈቀድለት በጠበቆች የቀረበውንም የዋስትና መብት ጥያቄ ፍርድ ቤቱ ውድቅ እንዲያደርገው አቤት ብሏል። ፍርድ ቤቱ የሁለቱንም ወገን ክርክር ካዳመጠ በኋላ ብይኑን ለነገ ለመስጠት ቀጠሮ ቆርጧል። የሜቴክ የቀድሞ ዋና ዲሬክተር ሜጀር ጄኔራል ክንፈዳኛው የተጠረጠሩባቸውን ሕገወጥ ግዢዎች ፖሊስ ለፍርድ ቤት በጽሑፍ ማቅረቡም ታውቋል። ፖሊስ እንዳቀረበው ዝርዝር ከሆነ ከተረፈ ምርቶች የናፍጣ ነዳጅ ማምረቻ ፋብሪካ ግዢ እስከ ታላቁ ሕዳሴ ግድብ የጫካ ምንጣሮ ሥራ በተደረጉ የግዢ ስምምነቶች መንግሥት በብዙ ቢሊዮኖች የሚቆጠር ብር አጥቷል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። በድሬዳዋ ከተማ መለስካቸው እናመሰግናለን። በድሬዳዋ ከተማ ከሰባት ዓመት በፊት የተጀመረው የውሃ ፕሮጀክት ሳይጠናቀቅ በመዘግየቱ የሚጠጣ ውሃ ችግር መኖሩን ነዋሪዎች እየገለጡ ነው። ተይዘው የነበረው በጀት ከ ስድስት መቶ ሀምሳ ሚሊዮን ብር በላይ ሲሆን፣ በሌላ በኩል ደግሞ ለፕሮጀክቱ ይሰራል የተባለ የኤሌክትሪክ አገልግሎት በመዘግየቱ በየወሩ በሚሊዮን የሚቆጠር ገንዘብ ለጄኔሬተር እየወጣ እንደሆነ ቅርበት ያላቸው ምንጮች ለቪኦኤ ገልጠዋል። መጽሄት በኋላ ዘገባ ይኖረዋል በዚህ ላይ። ዩናይትድ ስቴትስ ከ28 ዓመት በፊት የዘጋችውን ኤምባሲዋን ዳግም ሞቃዲሾ ላይ ባለፈው መክፈቷን አስታውቃለች። የአሜሪካ ውጭ ጉዳይ መሥሪያ ቤት የኤምባሲውን በሞቃዲሾ መከፈት አስመልክቶ በሰጠው መግለጫ ውሳኔው በሀገሪቱ የጸጥታ የዲሞክራሲና የምጣኔ ሀብት መሻሻል ላይ ጉልህ ሚና እንደሚጫወት ጠቅሷል። የዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ሂተር ኑረት በሞቃዲሾ ለተከፈተው ኤምባሲ አምባሳደር ዶናልድ የማሞቶ ተሹመዋል ብለዋል። በተጨማሪም በሀገሪቱ እየተሻሻለ ላይ የመጣው የጸጥታ ሁኔታ ለኤምባሲው መከፈት እንደ ምክንያት ከተነሱ ጉዳዮች መካከል ዋነኛው ነው። አሜሪካ በሶማሊያ የሚገኘውን ኤምባሲዋን የዘጋችው በአውሮፓውያኑ 1991 ዓ ም ከተቀሰቀሰው የእርስ በእርስ ግጭት በኋላ ነበር። በአሁኑ ወቅት አሜሪካ አልሻባብ ላይ ተደጋጋሚ የሆነ የአየር ጥቃት እንደምሰነዝር ተገልጧል። እንዲሁም በተባበሩት መንግስታት ድጋፍ ለተሰማራው የአሚሶም ኃይል ድጋፍ በማድረግ ላይ ትገኛለች ዜናው 分かっ ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆች አሉላ ከበደና አዲሱ አበበነን በዓለም ዜና የጀመረው መደበኛ ፕሮግራማችን በ19 እና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይልሳት ከምሽቱ አራት ሰዓት ይቀጥላል። ወደ ቀዳሚው ሁለተኛው፣ ወይም መጽሔት ክፍል ከመሄዳችን በፊት በሁለተኛው ግማሽ ከሚቀርቡት መካከል አንዱን ለቅምሻ በአራት ቶር ውስጥ ብዙ ነገር የሚሰሩ ነበሩ። ይሄ ነገር አንደኛ ህጋዊ በሆነ መንገድ መቋቋም ነበረበት። ሁለተኛ የዚህ አይነት ኤክስፐርቲስ ያላቸው ሰዎች መሰባሰብ አለባቸው። ዝም ብሎ በአይነ ጭፍን የሚዘለልበት ነገር አለ። ሁሉ ነገር ጥናት ይፈልጋል። በውጭ ሀገር የሚኖሩ ኢትዮጵያውያን የአደራ ገንዘብ አሰባሳቢ ኢትዮጵያን ዳያስፖራ ትረስት ፈንድ ሊቀመንበር ፕሮፌሰር አለማየሁ ገብረ ማርያም ናቸው። በዋሽንግተንና በአካባቢው ነዋሪ ለሆኑ ኢትዮጵያውያንና ትውልደ ኢትዮጵያውያን አብረው የተወያዩበት መሰንበቻውን ጋዜጣዊ መግለጫ ከሰጡበትም የተወሰደ ነው። በሁለተኛው አጋማሽ በኢትዮጵያውያን በአሜሪካ ይቀርባል። አሁን ወደ ዕለቱ አብርዕስ ሰሞኑን ላረፉት የዩናይት ስቴትስ አርባ አንደኛ ፕሬዚዳንት ለነበሩት ለጆርጅ ኸርበርት ዋከር ቡሽ አሸኛኘት እየተደረገ ነው። አስከሬናቸው በብሔራዊው ካቴድራል አርፎ የጸሎትና የዝክር ሥነ ሥርዐቱም እየተከናወነ ይገኛል። ሰለሞን አባተ ተከታዩን ለዕለቱ አብይ ርዕስ እንዲህ አዘጋጅቶታል። አሜሪካውያንና የሌሎችም የብዙ ሀገሮች መሪዎች ስልጣን ላይ የነበሩና ዛሬም ያሉ እጅግ አንቱ የተባሉ የፖለቲካና የማኅበራዊ አስተሳሰብም ቀራጺ መሥራችና አባቶች ዋሽንግተን ዲሲ ላይ በብሔራዊው ካቴድራል ተሰብስበዋል። የዛሬ ሥራቸው ከእነርሱ አንዱ ሆነው እስካለፈው ኅዳር 21 2011 ዓ ም በሕይወት የኖሩትን ጆርጅ እርበርት ዋከር ቡሽን መሸኘት ነው። በዘጠና አራት ዕድሜያቸው ከውካታው ዓለም አርፈዋልና እንደ ራሳቸው እንደ ሪፐብሊካኑ ቡሽ ሁሉ የአንድ የሥልጣን ዘመን ፕሬዝደንት ሆነው ዋይት ሀውስ የቆዩት 39ኛው የፕሬዝደንት ዴሞክራቱ ጂሚ ኤርል ካርተር፣ እርሳቸውን የተኩት ዴሞክራት 42ኛው ፕሬዝደንት ዊልያም ጄፈርሰን ክሊንተን፣ እርሳቸውንም የተኩት ሪፐብሊካን የዛሬው ተሰናባች ልጅ በስማቸውም የሚጠሩት አርባ ሦስተኛው ፕሬዚደንት ጆርጅ ዋከር ቡሽ እርሳቸውንም የተኩት ዴሞክራት አርባ አራተኛው ፕሬዚደንት ባራክ ሁሴን ኦባማ እርሳቸውንም የተከተሉት ዛሬም ሥልጣን ላይ ያሉት አርባ አምስተኛው ፕሬዚደንት ጠቅላይ አዛዥ ሪፐብሊካኑ ዶናልድ ጆን ትራምፕ ሁሉም አሉ። በየወቅታቸው ቀዳሚት እመቤት የነበሩ ባለቤቶቻቸውም አሉ። ሁሉም ሐዘንተኛ ናቸው። ዛሬ ለቅሶ ሊደርሱ ለቅሶም ሊደረሱ በብሔራዊው ካቴድራል ተቀምጠዋል። ዛሬ ብሔራዊ የሐዘን ቀን ሆኖ በመላ ዩናይትድ ስቴትስ እንዲታሰብና ፌዴራል መንግሥቱም ዝግ ሆኖ እንዲውል ፕሬዚደንታዊ ትእዛዝ ያወጡት ሚስተር ትራምፕ በትዊተር ባስተላለፉት መልእክት የሐሴት ቀን ብለውታል፣ ዕለቱን ይህ የቀብር ሽኝት ሥነ ሥርዐት አይደለም፣ ይህ ስለ አንድ ታላቅ ሰው ረዥምና የተከበረን ሕይወት ስለ ኖረ ሰው ሕይወት ክብር የምናደርስበት የሐሴት ቀን ነው። አጣናቸው ማጣታችን ይሰማናል ብለዋል። ወትሮ ከቡሾቹ ጋር በመልካም ግንኙነት የማይጠረጠሩት በእሰጥ አገባና አተካሮ በሽርደዳና በውረፋ አደባባይ ላይ ብዙ የታዩት የዛሬ አቻቸው ዶናልድ ትራምፕ፣ የጀርመን ቻንስለር አንጌላ መርከል የታላቋ ብሪታንያ ልዑል ቻርልስ፣ የዮርዳኖስ ንጉሥ አብዱላ፣ የፖላንድ ፕሬዚደንት አንድሬ ዱዳ በለቀስተኛው መሃል ሊገኙ ቀደም ሲል ያሳወቁ መሪዎች ናቸው። ስለ ፕሬዚደንት ቡሽ ሕይወት ቃለ ዝክራቸውን ክብርና ሙገሳቸውንም ሊያሰሙ ልጃቸው ጆርጅ ቡሽ፣ የካናዳ የቀድሞ ጠቅላይ ሚኒስትር ብራያን መሮኒ፣ የዩናይትድ ስቴትስ የቀድሞ ሴናተር አለን ሲምፕሰን የታሪክ ሊቁ እንዲሁም የራሳቸው የጆርጅ ቡሽ ትልቁ የሕይወት ታሪክ መዝጋቢ ጆን ማቼም ቆመዋል። ቡሽ ካረፉበት ቀን አንስቶ የሀገራቸው ባህር ኃይል ባልደረባና የጦር ጀት አብራሪ ሆነው ስለፈጸሙት ጀብዱና ስለ ጀግንነታቸው፣ በዓለም አቀፍ ደረጃ ስላሳዩት የመሪነት ክህሎትና ብቃታቸው፣ በቀዝቃዛው ጦርነት ፍጻሜ፣ በሶቪየት ኅብረት መፍረስ፣ በጀርመን ውህደት በመጀመሪያው የፋርስ ባሕረ ሰላጤ ጦርነት ወቅት ስለነበራቸው ቦታ ብዙ እየተባለ ነው። ደግሞም እንደ ሰው ስልጡን ጭምትና ትሑትም ነበሩ እየተባለላቸው ነው። ደግሞም ብርቱና ደፋርም ናቸው የሚሏቸውም አሉ። እኔ ከቴክሳስ ነኝ የመጣሁት። እርሳቸውም እንደሚታወቀው የቴክሳስ ሰው ናቸው። በጣም የተከበሩ ሰው ናቸው። በዓመቶቻቸው ውስጥ ብዙ መልካም ተግባራትን አከናውነዋል። ከቺካጎ ኢሊኖይ ለዚሁ ሐዘንና ሽኝት ዋሽንግተን የገቡ ሰው ሚስተር ቡሽ ፕሬዚደንት በነበሩ ዘመን መገናኛ ብዙሃኑ ወዳጆቻቸው አልነበሩም እኮ ብለዋል። ይናፍቁናል የእርሳቸውን አይነት ስልጡንነት ይናፍቀናል። ምንም እንኳ ጋዜጠኞቹ ዛሬ ታላቅ ናቸው ታላቅ ናቸው ቢሉላቸውም ፕሬዝዳንት መነበረው ጊዜ እንደዚያ አይሉም ነበር። በብዙ አሳደዋቸዋል፣ በብዙም ተፈታትነዋቸዋል። ከሜን ግዛት የገቡ ጡረታ ላይ ያሉ የቀድሞ ወታደርም ያስቧቸዋል። የጦር ጀግና ታላቅ ፕሬዝዳንት ነበሩ። በእርሳቸውና በልጃቸው አስተዳደሮች ስር በውትድርና አገልግያለሁ። ስለዚህ እዚህ መጥቼ ወይም እዚህ መገኘቴ ለእኔ ትርጉም አለው። ቡሽን የዘመናችን እጅግ ለዘብተኛ ሪፐብሊካን ሲሉም ጠርተዋቸዋል። አንድ የሜሪላንድ ሸኚ ከትናንት በስተያ ሰኞ ተሳያት አንስቶ በተወካዮች ምክር ቤቱ እልፍኝ እየተገኘ በሺዎች የሚቆጠር ሰው ተሰናብቷቸዋል። የቡሽ አገልጋይ ውሻቸው ሳሊ ጆርጅ ዋከር እርበርት ቡሽም ከሕልፈታቸው አንስቶ አልተለያቸውም ነበር እስከ ትናንት ለስንብት አስከሬናቸው ፊት እስኪቀርብ። ለፕሬዚደንት ቡሽ በተወካዮች ምክር ቤት ውስጥ የተካሄደው የሕዝብ አሸኛኘት ሥነ ሥርዓት ዛሬ ማለዳ ላይ እንዳበቃ፣ አስከሬናቸውን የያዘው በአሜሪካ ባንዲራ ያሸበረቀ ሳጥን የጫነ መኪና በዋሽንግተን ጎዳናዎች በረጋ ጉዞ አቆራርጦ ብሔራዊው ካቴድራል አርፏል። የጸሎት የፍትሃት የዝክር ሥርዓቱ ሲካሄድ አርፍዷል። አሸኛኘቱ አሁንም እንደቀጠለ ነው። አስከሬናቸው ወደ ቴክሳስ ሂውስተን ይመለስና በቡሽ ቤተ መጻሕፍት ለዘላለም በክብር ያርፋል። በአሁኗ ደቂቃ የፕሬዚደንት ቡሽ አስከሬንን የጫኑ ሳጥን ወደ መሸኛው መኪና እየተሳፈረ ነው። ሰለሞንን ለዘገባው እናመሰግናለን። አድማጮች፣ ወደ ሁለተኛው የመጽሔት ርዕስ ነው የምንሻገረው። በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች የተከሰተውን ግጭት የጫሩ ናቸው ተብለው የተጠረጠሩ አምስት ግለሰቦች በቁጥጥር ስር መዋላቸውን የፌዴራል ፖሊስ አስታውቋል። የፌዴራሉ ፖሊስ የሕዝብ ግንኙነት ዲሬክተር አቶ ጀላን አብዲ ማምሻውን ለአሜሪካ ድምጽ እንዳስታወቁት የሚጠረጠሩ ሰዎችን በቁጥጥር ስር የመዋሉ እርምጃ ይቀጥላል ነው ያሉት። ቃል አቀባዩ አክለውም ለውጡን ለማደናቀፍ የሚሞክሩ ኃይሎች ከግጭቱ ጀርባ እንዳሉም ይታወቃል ወይም ይታያል ብለዋል። ለዝርዝሩ መለስካቸው እስክንድር ፍሬው። ዛሬ ከኢትዮጵያ መንግስት የተሰጠው መግለጫ የትናንትናው ተከታይ ነው። የፌዴራል ጠቅላይ አቃቤ ህግ ትናንት ባወጣው መግለጫ በኦሮሚያና በቤንሻንጉል አዋሳኝ አካባቢዎች የተከሰተውን ግጭት የሚመረምር ግብረ ኃይል ወደ ስፍራው መላኩን አስታውቆ ነበር። ዛሬ በፌዴራል ፖሊስ የወጣው መግለጫ ደግሞ በዚያ የምርመራ ውጤት መነሻነት ተጠርጣሪዎችን በቁጥጥር ስር መዋል መጀመሩን አመልክቷል። የቤንሻንጉል ጉሙስ ክልልን የአስተዳደርና ጸጥታ ዘርፍ ምክትል ኃላፊ ጨምሮ አምስት ሰዎች ናቸው በቁጥጥር ስር መዋላቸው የተገለጸው። ማምሻውን በስልክ ያነጋገርኳቸው የፌዴራል ፖሊስ የሕዝብ ግንኙነት ዳይሬክተር አቶ ጄላን አብዲ የአምስቱን ሰዎች በቁጥጥር ስር መዋል ያረጋግጣሉ። ዝርዝራቸውን ሌላ ጊዜ ያው ይገለጻል። ወደፊት በት ወደ ህግ ሲቀርቡ እና ሲጣራ ጉዳያቸው በዛ ስለሚገለጽ አሁን ግን አምስቱ ሰዎች በቁጥጥር ስር ውሏል። ይህም የተደረገው ያው ግብረ ኃይል ተደራጅቶ ነው። ግብረ ኃይሉ የተውጣጣው ያው ፌዴራል ፖሊስም አለበት። የእኛ ፌዴራል ፖሊስና መከላከያም ያለበት ነው። ሌሎች የጸጥታ አካላት ያሉበት ነው። ስለዚህ እነዚህ ግለሰቦች ያው የመንግስት ሰራተኛም አለበት፣ ከፖሊስም ያሉበታሉ አሉ ከትራፊክም ያሉበታሉ። ሌላው ደግሞ በግለሰብ ደረጃ የሚኖሩ ባለሀብት ያሉበታሉ። ያሉበት ስለዚህ አምስቶቹ ናቸው እነዚህ የተያዙ ሰውን ማለት ነው። ስም ዝርዝራቸው ወደፊት ያው ወይፍራ ይገለጻል። እንግዲህ ግብረ ሀይል ሲሉ ትናንት የፌዴራል ጠቅላይ አቃቢ ህግ ባወጣው መግለጫ የግጭቱን ሁኔታ የሚያጣራ ግብረ ሀይል መላኩን አስታውቆ ነበር። ያንን ግብረ ሀይል ማለት ወት ነው አቶ ጀላል አሁን ለዚህ ስራ ይሄንን ስራ እንዲያጣራ በተለይም በ በዚህ በሁለቱ ክልሎች ግጭት ድንበር አካባቢ ግን በሱ ዙሪያ እጃቸው አለበት የተባሉ እና የተጠረጠሩ አካላትን የሚያጣራ የተቋቋመ አካል ነው። ይህንን አጣርቶ የተጠረጠሩ ሰዎችን በዚህ እጃቸው አለበት ተብሎ የተለዩትን የተጠረጠሩትን ሰዎች ለይቶ ለፍትህ ማቅረብ ነው ስራው ምንድን ነው። ከዚህ በኋላ ያለው ሁኔታ በዚህ አይቆምም። አሁን ጉዳዩ ያው መንግስት እስካሁን ድረስ በጣም በትልቅ ትዕግስት ነበረ ይህን ጉዳይ ሲከታተል የነበረው። ትዕግስቱም ስለበዛ እነሱም አቆም ይሄ ግጭቱም ሊቆም ስላልቻለ ጉዳዩ ስለቀጠለና ሰብአዊ ቀውስ እያመጣ ስለሆነ የግድ እርምጃ መወሰድን ስላለበት መንግስት ወደ እርምጃ ገብቷል። ይሄ እርምጃ ደግሞ በጣም ተጠናክሮ የሚሄድ ይሆናል ማለት ነው። ተጀምሮ የሚቆም ሳይሆን አሁን ጅምር ነው፣ ይቀጥላል። ገና ሌሎች የሚያዙ አካላትም ይኖራሉ። የመጨረሻ ጥያቄ ላልባት ወጀዳል። እንግዲህ እነዚህ እዛው ቤንሻንጉል ጉሙዝ ውስጥ በተለያየ ኃላፊነትም ያሉ ሌሎችም ዜጎች ከአምስቱ ሰዎች መካከል ማለት ነው ይገኙባቸዋል ከዛ ውጭም ያሉ በቀጥታ ይሁን በተዘዋዋሪ ከግጭቱ ጀርባ ያሉ አካላት አሉ የሚሉ መግለጫ ሲሰጡ ነበር ሰሞኑን እና በዚህ ላይ ያለዎት አስተያየት ምንድን ነው? አንደኛው ይሄ ነገር ለምን ተከሰተ የሚለውን ይሄ የተቋቋመው ግብረ ኃይሉ ማለት ነው ይሄንን የሚያጠናው በተለይም በሌሎች ጉዳዮች ብሔራዊ ጸጥታ ምክር ቤት የሚሰጡ ጉዳዮች ወደፊት የሚገለጹ ጉዳዮች ቢኖሩ እነዚህ አሁን ምንድን ነው ከምንድን ነው የተነሱት ግጭቱ ከምንድን ነው የተፈጠረው የሚለውን ነገር ሲጠና ነበር። አንደኛ ግጭቶች ውስጥ ምን ነበሩ የሚለው ሲጠና ነበር። ይሄ ሲጠና አንደኛ ይሄንን እዚህ ውስጥ እጃቸው ያለበት በሁለት በኩል ጎራ ነው የተለየው። ምንድን ነው? እነዚሁ ለውጡን መቀበል የማይፈል ከዚህ ለውጥ ተጠቃሚ ያንሆን እንቆዳለን ብሎ የሚያስቡ አካላት ናቸው። ለውጥ ደጋፊ ያልሆኑ ማለት ነው። ለምንድን ነው ይሄም? ከዚህ በፊት በተለያየ ድርጊት ውስጥ አንደኛው በኮራፕሽን ውስጥ የነበሩ፣ ሁለተኛ ደግሞ ሰብአዊ መብት ረገጣ ውስጥ የነበሩ ይሄ ስርዓት ከቀጠለ ተጠያቂ እንደሚሆኑ ስለሚያውቁ አሁን ይሄ ስርዓት ገና የተጀመረው ለውጥ መሬት እንዳይነካ ለማድረግና ብጥብጥ ለመፍጠር ነው። እነዚህ ሰዎች አቅደው የተነሱ እና ግጭቶችን ብሄር ትኩር ወደ ብሄር ትኩር እንቀየር ለማድረግ የተነሱ ናቸው። ብጥብጡን ለማባባስ ጥረት እያደረጉ ያሉ አካላት እና ቡድኖችም አሉ ግለሰቦችም አሉ። ይሄ ነው ማለት ነው ያለው፣ መነሻውም ይሄ ነው። ምን ያደረጉ ሲባል አንደኛ መንገድ መዝጋት ጀመሩ። ሁለተኛ ሰው መግደል ጀመሩ። ንብረት መዝረፍ ጀመሩ። እነዚህን ስራዎች ናቸው የሰሩት። ስለዚህ መንግስት፣ በትዕግስት ሲያይ ቆይቶ ግን ጉዳዩ ወደ ሌላ አቅጣጫ እንዳይሄድ፣ ምክንያቱም መንግስት እስካሁን ድረስ አቅሙን አልተጠቀመም። በትዕግስት ነው እያየ ያለው። ከመንግስት አቅም በላይ የሆነ ነገርም የለም። ስለዚህ አሁን ደግሞ የግድ እነዚህ እነዚህ እጃቸው ያለበትን በቁጥር ስር እያ የህግ በላይነትን እያረጋገጠ ሲሄድ ሁሉ ነገር በቦታው ይመለሳል፣ ይስተካከላል፣ ሰላም መረጋጋትም ይፈጠራል ተብሎ ይገምታል። ሁሉም እንግዲህ በዚህ መልክ ነው እየተሰራ ያለው ማለት። የፌዴራል ጠቅላይ አቃቤ ህግ ትናንት ባወጣው መግለጫ በኦሮሚያና በቤንሻንጉል ጉሙዝ አዋሳኝ አካባቢዎች የተከሰቱ ግጭቶች ድንገተኛ እንዳልሆኑ ጠቁሟል። ከግጭቶቹ ጀርባ በጣም የተደራጀ ኃይልና ጉልበት አለ ብለዋል ቃል አቀባዩ ትናንት ለአሜሪካ ድምጽ ሲናገሩ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በድሬዳዋ ከተማ ከሰባት ዓመት በፊት የተጀመረውን የውሃ ፕሮጀክት ሳይጠናቀቅ በመዘግየቱ የሚጠጣ ውሃ ችግር እንዳለ ነዋሪዎች የተናገሩ ነው። በዚህ ላይ መጽሔት ዘገባ እያዘጋጀን ነው፣ እንደደረሰን እናቀርባለን። ወደ ቀጣዩ የመጽሔት ርዕስ ልለፍ። የተባበሩት መንግስታት ድርጅት እንደ አውሮፓ አቆጣጠር በ2019 በ42 ሀገሮች ያሉ 94 ሚሊዮን የሚገመቱ ሰዎች ሰብአዊ እርዳታ ለማቅረብ የ21 ቢሊዮን 900 ዶላር ተማጽኖ አቅርቧል። የቀረበው ተማጽኖ ለግጭቶቹ፣ ለረሃብ፣ ለቤት አጥነት፣ ለሰብአዊ መብቶች ረገጣና የአየር ለውጥ ባስከተለው ችግር ለተጎዱ ሰዎች መርጃ ይሆናል ተብሏል። ሊሳ ሽላይን ከጄኔቫ የላከችልን ዘገባ ደርሶናል። ሰሎሞን ክፍሌ ያቀርበዋል። የተባበሩት መንግስታት ድርጅት እንደሚለው ለአውሮፓውያኑ ዓመት 2019 ያቀረበው የሰብአዊ እርዳታ ተማጽኖ 25 ቢሊዮን ዶላር በመድረስ ከዚህ ቀደምቱን ሁሉ ሬኮርድ ይሰብራል። የእርዳታው ተጠቃሚዎች በዓለም ዙሪያ ከሚገኙት 132 ሚሊዮን ሰዎች ለችግር ብዙ የተጋለጡት ናቸው። ከእርዳታው ገንዘብ አንድ አምስተኛው ወይም አራት ቢሊዮን ዶላሩ የዓለሙ ድርጅት እጅግ አስከፊ የሰብአዊ ቀውስ ሲለገለጸው ለየመን ችግር ይውላል። የተባበሩት መንግሥታት ድርጅት የአስቸኳይ እርዳታ አስተባባሪ ማርክ ሎውኮክ እንደተናገሩት በየመን ያለው ሁኔታ ከዕለት ዕለት እየተበላሸ በመሄድ ላይ ነው። ከጠቅላላው የየመን ሕዝብ ሰባ አምስት ከመቶ ማለትም ሀያ አራት ሚሊዮኑ በመጪው ዓመት የሰብዓዊ እርዳታ ይፈልጋል። የተባበሩት መንግሥታት ድርጅት ከእነዚህ ውስጥ 15 ሚሊዮን የሚሆኑትን ሰዎች ፍላጎት ለማሟላት የሚያስችል ዕቅድ ነድፈዋል። ይህም አስቸኳይ የምግብ እርዳታ የሚያስፈልጋቸውን አስራ ሁለት ሚሊዮን ሰዎች ይጨምራል። ሁኔታዎች እየተበላሹ ከሚታዩባቸው ሌሎች አገሮች መካከል አፍጋኒስታን ትገኛለች። ምክንያቱም ድርቅ፣ አለመረጋጋትና የኢኮኖሚ ችግሮች ተዳምረው ከባድ ፈተና ስለደቀኑባት ነው። በካሜሩንና ማዕከላዊ የአፍሪካ ሪፐብሊክም ግጭቶችና ሁከት ተባብሰው ይታያሉ። ባለፈው ዓመት ለጋሾች 13.9 ቢሊዮን ዶላር ለሰብአዊ እርዳታ መስጠታቸውንና ይህም ከፍተኛው እንደነበር የተባበሩት መንግሥታት ድርጅት ሪፖርት ገልጿል። ዘንድሮ ካቀረበው ተማጽኖ ጋር ሲነጻጸር ግን ሰፊ ክፍተት መኖሩን አስረድቷል። የተባበሩት መንግሥታት ድርጅት የአስቸኳይ እርዳታ አስተባባሪው ማርክ ሎኮክ እንዳብራሩት ከዘንድሮው የተማጽኖ ገንዘብ አንበሳ ድርሻው የሚውለው በግጭቶች ሁኔታ ውስጥ ለሚገኙ ሰዎች ሕይወት ማዳኛነት ይሆናል። የተፈጥሮ አደጋ ሰለባዎችም ይበልጥ ተቋዳሽ እንደሚሆኑ ተናግረዋል። በመጪው ዓመት ኤልኒኞ ሌላ የከፋ አደጋ ሊያደርስ እንደሚችል ያለው ዕድል ሰማንያ በመቶ መሆኑን ሳይንቲስቶች ተንብየዋል። ያ ከሆነ ደግሞ በሃያ አምስት አገሮች የድርቁን ሁኔታ እንደሚያባብስ፣ የጎርፍ አደጋም እንደሚያስከትል ተፈርቷል። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን ሁለተኛውን አጋማሽ ስርጭታችንን እየጀመርን ነው። ቀዳሚውም ኢትዮጵያውያን በአሜሪካ ኢትዮጵያን ዲያስፖራ ትረስት ፈንድ በእንግሊዝኛ ነው። ይህ ቡድን የዚህ ቡድን አማካሪዎች የምክር ቤት መሰንበቻቸውን በዋሽንግተን ዲሲ ላይ ጋዜጣዊ መግለጫ ሰጥተዋል። በዋሽንግተንና በአካባቢው ነዋሪ ከሆኑ ኢትዮጵያውያንና ትውልደ ኢትዮጵያ ጋር ተወያይቷል። አሉላ ከበደ እና የዛሬው ኢትዮጵያን በአሜሪካ አመሰግናለሁ። አዲሱ ፕሮግራምህ ላይ የምናቀርበው ይህ የኢትዮጵያውያን በአሜሪካ ቃና ያለው ዝግጅት መሰንበቻውን የተካሄዱ ሁለት ዝግጅቶችን ይከታተላል። አስራ አምስት አባላት ያሉት ቀደም ሲል አስራ አምስት አባላት ነበሩ፣ የምክር ቤቱ አባላት አሁን አስራ ስምንት ደርሰዋል። የአራት ወር ክንውናቸውን ጨምሮ ለሁለት መድረኮች ላይ ያስተናገዱትን የሚመለከት ነው። 4144184 ዶላር መሰብሰቡን አንድ ሰው የድጋፍ እጁን በዘረጋበት ቅጽበት እንዲጨምር ተደርጎ የተሰናዳው ድረገጽ ያሳያል። ከሀገራቸው ውጭ የሚኖሩ ኢትዮጵያውያን ተራድኦ የሚያሰባስበው የአደራ ገንዘብ አሰባሳቢ መማክርት ጉባኤ ምክር ቤትም ይሉታል። ሊቀመንበሩ ፕሮፌሰር አለማየው ገብረ ማርያም ናቸው። የምክር ቤቱን የአራት ወራት ገቢር ይልቁንም ደግሞ ባለፉት አምስት ሳምንታት ውስጥ ቡድኑ ያሰባሰበውን ገንዘብና ብዙዎችን በየደረጃው በአመራር ደረጃ ሊያሳትፍበት ስለወጠነው እቅዱ ከምክር ቤቱ አባላት ከሰባቱ ጋር በሰጡት ጋዜጣዊ መግለጫ አስረድተዋል። በአራት ወር ውስጥ ብዙ ነገር የሚሰሩ ነበሩ። ይሄ ነገር አንደኛ ህጋዊ በሆነ መንገድ መቋቋም ነበረበት። ሁለተኛ የዚህ አይነት ኤክስፐርቲዝ ያላቸው ሰዎች መሰባሰብ አለባት። ዝም ብሎ በአይነ ጭፍን የሚዘለልበት ነገር አለ። ሁሉ ነገር ጥናት ይፈልጋል። የሚሰበሰበው የአደራ ገንዘብ ለምን ዓላማ እንደሚውልም አስረድተዋል ሊቀመንበሩ። አገሪቷ በአሁኑ ጊዜ ገንዘብ የላትም። በአሁኑ ጊዜ ያላት የበጀትም ሁኔታ ሆነ በሌላው መንገድ ለጊዜው አስፈላጊና አስቸኳይ የሆኑ ነገሮችን ለመፍታት የሚያስችል የገንዘብ ሁኔታ የላትም። መንግስት በበጀት የሚያደርገውን የሚተካ አይደለም ግን ለምሳሌ ትምህርት ቤቶች መሰራት ያለባቸው አንዳንድ ቦታ ክሊኒክን የመሳሰሉ ነገሮች አስቸኳይ በሆኑ መንገድ የሚያስፈልጉ በብዙ ብዙ ቦታ በተለይ ገጠር ውስጥ የሚጠጣ ውሀ ንጹህ አይደለም። ሕዝቡ ከከብት ጋራ ወንዝ ገብቶ ነው የሚጠጣው። እነዚህ እነዚህን የመሳሰሉትን ነገሮች ለማሰራት ወጣቶችን ደግሞ አንዳንድ በቢዝነስ፣ በንግድ በመሳሰሉት በቴክኖሎጂ ለመደገፍ የሚያስችሉ ፕሮጀክቶችን ለመስራት የሚያስችል የገንዘብ አሰባሰብ ነው። በረሃብና ቸነፈር የሚሰቃዩ ህጻናትን እምባ ለማበስ በአንድ ብር እርዳታ ትፈትነናል ሲል የጥያቄውን ምንነት በቀጥታ የገለጸው በጋዜጣዊ መግለጫው ከተሳተፉት የአማካሪ ቡድኑ አባላት አንዱ አርቲስት ታማኝ በየነ ነው። ዛሬ በሚሊዮን ደረጃ ተሰደን በተሻለ የኑሮ ደረጃ ላይ የምንገኘው ኢትዮጵያውያን በአንድ ብር ቻሌንጅ ተደርገናል። አንድ ብር መስጠት ትችላላችሁ ወይ ተብለናል። የሕፃናትን እምባ መጥረግ ትችላላችሁ ወይ ተብለናል። የምጥ መርፌ የማያገኙ እናቶችን ልትደግፉ ትችላላችሁ ወይ? ውሃ መጠጣት ቅንጦት ለሆነባቸው ዜጎቻችን ውሃ ማጠጣት ትችላላችሁ ወይ? ይሄን የቀረበልን ጥያቄ እስካሁን በነበረን የተለያየ ውስብስብ ጉዞ ምክንያት ብር ከተሰጠ ይጠፋል፣ ይበላል የሚል የብዙዎች ጥርጣሪ አለ። ዛሬ ግን እኛም መንግስትም እኩል ቻሌንጅ ተደርገናል። እኛ አንድ ብር ሰተን ምን እንደሚሰራ ልናየው ነው መንግስትን መንግስትም የሰጠነውን ተቀብሎ ምን እንደሚሰራ ሊያሳየን ነው። በመሃል ህዝብ እየታዘበ ነው። ፕሮጀክቱ የኢትዮጵያውያን የእያንዳንዳችን ነው። ሲልም በኢትዮጵያ ከአሁን ቀደም የሚታይ ከነበረው ሙስና አንጻር የሚሰበሰበው ገንዘብ ለታለመለት ዓላማ መዋል ስለመቻሉ ዋስትናው ምንድን ነው በሚል ከመድረኩ ለቀረበ ጥያቄ ምላሽ ሰጥቷል። ታማኝ ቅድም ስታነሳ እስከዛሬ ድረስ በተቃውሞች በመልካም ነገር አንገናኝ ነበር የሚል አሳባስል ምክንያቱም ከመልካም ነገሩ

እና ኢትዮጵያ ውስጥ የሚቋቋመው ቦርድና የፕሮጀክቱን የሚቀርጸውን የሚያስፈጽመው ከኛ ጋር እኛ የእናንተ ድምፅ ሆነን ለመስራት ነው የምንሞክረው እናንተ የጥያቄ እኛ እዛ ያለውን እዛ ያለውን በዚህ መስፈርታችን ድረስ ቁጥጥር እንዲኖር እንሞክራለን። ግን ይችላል። ዶክተር መና አክሊሉ ደምሴ የኮንግሬሽናል ብላክ ኮከስ ፋውንዴሽን የተባለው የፖሊሲ ጥናት ምርምር ምክትል ፕሬዚዳንት ናቸው። የመማክርት ጉባኤውም ዋና ጸሐፊ ናቸው። ዶክተር መና እዚህ ዩናይት ስቴትስ ተወልደው ያደጉ ናቸው። መግለጫውን በከፈቱበት ንግግራቸው፣ በአማርኛ ባሰሙት በዚህ ንግግራቸው እንዲህ ሲሉ ተንደረደሩ። ዋና ኢትዮጵያውያን በሙሉ ማወቅ ያለባቸው ትረስት ፋንዱ የፕራይም ሚኒስትር አብይ ኃላፊነት ብቻ ሳይሆን የሁላችንም ግዴታና ኃላፊነት ነው። የትረስት ፈንድ አባሎች ዲሲ ተሰብስበን የሕዝቡን ጥያቄ ተቀብለን ስለ ትራንስፈንዱ አስረድተናል። ሌላ ማለት የምፈልገው አሜሪካ ተወልጄ ባድግም ፕራይም ሚኒስትር አቢይ ለሰጡኝ ኃላፊነት ታላቅ ምስጋና አቀርባለሁ። ከዚህ በኋላ በእንግሊዘኛ ልቀጥል ከዚህ በኋላ በእንግሊዝኛ ልቀጥል ሲሉ በእንግሊዝኛ ነው ንግግራቸውን ያሰሙት። የዚህ ውጥን ዓላማ በቀጥታ ከምናደርገውም የላቀ ነው ይላሉ ዶክተር መና። This trust fund is not a transactional relationship about, you know, just collecting money. I mean, obviously, that's our goal because we need resources to um, help Ethiopia across. This trust fund is not a transactional relationship. It's not a trust fund. It's not a trust fund. It's not a trust fund. ድህነትና ስራ አጥነት የደቀኗቸውን ፈተናዎች ለመቅረፍ መሰረታዊ ፍላጎቶችን ለማሟላት በሚደረጉ ጥረቶች ኢትዮጵያን ለመርዳት የገንዘብ መዋጮ ያስፈልጋል። ከሁሉም በላይ ግን ያሉንን የተለያዩ የሃይማኖት የባህልና የዘውግ መሰረቶቻችንን በመጠቀም ልዩ ልዩ ተሞክሮቻችንን ለላቀ ጥቅም ማዋል የምንችልበትን መንገድ መፍጠር ጭምር ነው። ጠቅላይ ሚኒስትሩ የማኅበረሰባችንን ጥንካሬ በመረዳት በአገራችን ጉዳይ በንቃት እንሳተፍ ዘንድ ጥሪ ሲያቀርቡልን ለዚያ ጥሪ አጥጋቢ ምላሽ መስጠት ደግሞ የእኛ ፋንታ ነው ያሉት ዶክተር መና አሁን ይህን ውጥን ለማሳካት የገንዘብ አቅማችን ወሳኝ ነው። እንደየአቅማችሁም ለአገራችሁ የምታደርጉት የገንዘብ ድጋፍ እንሻለን። ነገር ግን ልዩ ልዩ ሙያዊ ችሎታችሁን፣ ምክረ ሐሳቦቻችሁን፣ ጥያቄዎቻችሁን ውስብስብ ችግሮችን ለመፍታት የሚያግዙ ጥልቅ አስተሳሰቦችና የችግር አፈታት ክህሎቶችን የሁላችሁንም ተሳትፎ እንሻለን ብለዋል። በሀገራችን ጉዳይ በመደበኛ ተቋማዊ አሰራር በአዲስ መንገድ መሳተፍ የሚያስችል አቅጣጫ መሆኑንም በመጠቆም ጥሪ አሰምተዋል። በለውጡ የመሳተፍ የመርዳቱን ያህል ለምን እንደምንረዳና እንዴት እንደምንረዳ ማወቅ ደግሞ አስፈላጊ ነው ያሉት ሉሊት ኃይሉ እጅጉ ናቸው። ሀገር ውጭ ለተወለዳችሁ እና ኢትዮጵያ ተወልዳችሁ እዚህ ላደጋችሁ እንዴት መሳተፍ እንደምትችሉ አሊያም ለምን መሳተፍ እንዳለባችሁ እያሰላችሰላችሁ ላላችሁ ወጣቶች ማለት የምሻው ነገር አለ። ይህ እጅግ የተለየ ጊዜ መሆኑን ለውጥ የሚያመጣ መልካም ስራ አካል ነን ማለት የምንችልበትን እድል ማግኘት አለብን። በትምህርት ተኮትኩተን ለማደግ የሙያ ክህሎትና ልምድ ለማዳበር የቻል ነው። ይህ ሁሉ ወላጆቻችንና የእነርሱም ወላጆች ጭምር በከፈሉት መስዋዕትነት ያገኘ ነው መሆኑን ማስታወስ አለብን። ውጥኑ ለተለዩ ቡድኖች በተለይ የተተወ አሊያም ትምህርቱ የተሰጠ አይደለም፣ ያሉት ሉሊት ዛሬ ለኢትዮጵያ ልዩ ቀን ነው ብለዋል። ዛሬ እያንዳንዱ ማህበረሰብ፣ እያንዳንዱ ትውልድ፣ የየትኛውም የሃይማኖት፣ የየትኛውም ቡድን አካል የሆነ ሰው እንዲሳተፍ የሚሹ መሪዎች አሉን ማለት የሚያስችል ዕድል አግኝተናል። በመሆኑም ይህ እርዳታ የማሰባሰቢያ ጥምረት የየትኛውንም አንድ ቡድን ብቻ የሚመለከት አሊያም በተለያዩ የሙያ መስኮች ተሰማርተው 30 ዓመታት ላገለገሉና ሀገራቸውን ለመርዳት ከፍተኛ ፍላጎት ላላቸው ግለሰቦች ብቻ የተተው አይደለም። ይልቁንም አንድ ዶላር ለወገን የሚለው ጥሪ ሁላችንም የምንሳተፍበት እውቀትና ክህሎቶቻችንን ጊዜያችንን በመስጠት የበጎ ምግባር እኩል ተጋሪዎች የምንሆንበት እድል ነው። እንዴት መርዳት እንዴት መሳተፍ እንችላለን የሚሉ ጥያቄዎች ያላችሁ ወጣቶች በድረገጻችን ላይ ይህንኑ ጥያቄያችሁን ለመመለስ የተዘጋጀውን ቁልፍ በመጫን አሊያም በፌስቡክና በመሳሰሉት በየትኛውም አይነት በሚቀናችሁ የማህበራዊ መገናኛ ዘዴ ልታገኙንና ፍላጎታችሁንም ልታሳውቁን ልትሳተፉ ትችላላችሁ፣ ሲሉ ሉሊት በተለይ ወጣቶችን ያነጣጠረውን ጥሪያቸውን አሰምተዋል በመድረኩ የምክር ቤቱ አባላት ከጋዜጠኞች የቀረቡ ጥያቄዎችንም አስተናግደዋል። ዲላ ከታያስ ገዚ የመጀመሪያ ጥያቄ ስለ አሁን ስለሚቋቋም ቦርድ ነው እና የቦርዱ አመራረድ ሥነ ሥርዓት not them, to specific, more specifically actually the diaspora, uh, to add to what Manna was saying um, how, how can the people the public have ownership in that or have a say um, who the board members would be or is there a, a way to involve the public or give, give the people a chance um, is that to recommend uh, because um, as you said I think አዲስ የሚቋቋመውን የዲሬክተሮች ቦርድ አባላት ምስረታ አስመልክቶ ላቀረበው ጥያቄ ከመድረኩ መልስ ተሰጥቶበታል። ከምክር ቤቱ ሊቀመንበር ከፕሮፌሰር አለማየሁ ገብረ ማርያም ጋር ያደረግነውን ሰፊ ውይይት በሌላ ጊዜ እናቀርባለን። አሉላን አመሰግናለሁ። ኢትዮጵያን ዲያስፖራ ትራስት ፈንድ በሚለው ቡድን ባለፈው ቅዳሜ ጋዜጣዊ መግለጫ ሰጥቶ ነበር እና አሉላ ይህንን ኢትዮጵያን በአሜሪካ ቀና ያለውን ዝግጅት ነበር የተከታተላችሁት። እንዳለው ከሰብሳቢው ከፕሮፌሰር አል ጋራ ሰፋ ያለው ውይይት አድርገዋል። በሌላ ጊዜ ይቀጥላል። አሁን ዲሞክራሲ በተግባር በኦሮሚያ ክልል የተለያዩ አካባቢዎች እየተካሄዱ ያሉ ግጭቶች የተበራከቱ ናቸው። በዚያው መጠን የሰዎች መፈናቀልና መገደል እንዲሁም የሰላም እጦት ዜጎችን እያሳሰበ ነው። የክልሉ መንግሥትና ፓርቲ ሰላም ለማረጋገጥ ልዩ ትኩረት ሰጥተው እንደሚሰሩ ይናገራሉ። ዘላቂ ሰላም ለማምጣት ምን መደረግ አለበት? በኦሮሞ ዲሞክራሲያዊ ፓርቲ ማዕከላዊ ጽህፈት ቤት የሕዝብ ግንኙነት ኃላፊው አቶ ታዬ ደንደአ ለውይይት ተጋብዘዋል። ሰሎሞን ክፍሌ ነው ያወያያቸው። አቶ ታዬ ደንዳ በቅድሚያ ለትብብሮ ላመስግን። እኔም አመሰግናለሁ ስለጋበዛችሁ። አሁን በኦሮሚያ በራሷና አዋሳኝ አካባቢዎች እየደረሰ ያለው የሞትና የመፈናቀል አደጋ በአፋጣኝ ቆሞ ህዝቡ ያለ ስጋት እንዲኖር መንግስትና ኦዲፒ የኦሮሞ ዲሞክራሲያዊ ፓርቲ በቁርጠኝነት እንደሚሰሩ ከፓርቲው ማዕከላዊ ኮሚቴና ከክልላዊ መንግስቱ ካቢኔ ሰሞኑን በተከታታይ የወጡ መግለጫዎች ያስረዳሉ። እስቲ አጠር አድርገው ያስረዱኝ፣ ጥረቶቹ ምን ምን ናቸው? አንደኛ ያው እንደሚታወቀው በተለያዩ ቦታዎች በተለይ ደግሞ በቤኒሻንጉል እና በኦሮሚያ ወሳኝ አካባቢ ላይ የህዝብ መፈናቀል አለ። የህግ የበላይነት መጥፋት አለ። ሰላም መደፍረት አለ። በአም አካባቢ በምትበቀርግም በተወሰነ አካባቢ ችግሮች አሉ። እነዚህ ችግሮች ህብረተሰቡን መረጋጋት እንዳይችል አድርገል። መንግስት እንደ መንግስት ፓርቲውም ደግሞ መንግስትን እንደ መምራቱ በዛ አካባቢ የህዝብ መፈናቀል እንዲቆም ሰላም እንዲረጋገጥ የህግ የበላይነት እንዲከበር መሰራት እንዳለበት ነው ውሳኔው ያስተላልፈው። ከዛ ጋር ተያይዘው አንድ ሶስት ቀን በፊት በፌዴራል መንግስቱ የጸጥታ ደህንነት ምክር ቤት አለን። ያ ምክር ቤት የፌዴራል ፖሊስና መከላከያ ገብቶ እዛ አካባቢ ሰላም እንዲያሰፍን ውሳኔ ያስተላልፏል በዚህ በኩል እንግዲህ ህብረተሰቡን የሚችለውን ሁሉ ድጋፍ እንዲያደርግ ሰላም እንዲረጋገር የህግ በላይነት እንዲሰፍን ለማድረግ ጥረቶች በዚህ በኩል ተደርገዋል ማለት ነው አቶ ታዬ አሁን ያለውን ተጨባጭ ሁኔታ ፓርቲያችሁ እንዴት ነው የገመገመው እስካሁን የተገኙ ስኬቶች ለአደጋ የተጋለጡበት ሁኔታ አለ እስካሁን ያለው ሁኔታ ሙከራዎች አሉ። እስካሁን የተገኘውን ስኬት ወደኋላ ለመቀልበስ የሚሞክሩ ሀይሎች አሉ። ብዙ ጥረቶች እየተደረጉ ነው። ብዙ ኢንቨስትመንት፣ ገንዘብ እየተረጨ ነው። ህገወጥ መሳሪያ ተገዝቶ እየተከፋፈለ አይነት ነገር አለ። ዞሮ ዞሮ ግን ከቁጥጥር ውጪ የሚወጣ ነገር አሁን በገመገምነው መሰረት የለም። በምን ደረጃ ምን ሊሆን እንደሚችል ሁሉ ነገር ከመንግስት ቁጥጥር ከመንግስት እይታ ውስጥ ነው ያለው። ስፖርት ጥረቶች ቢኖሩ ጥረቶች ጥረቶቹ አሁንም ቀጥሏል። ህብረተሰቡ ያንን አውቆ ከመንግስት ጋር ሆነው የተጀመረው ለውጥ በተያዘው አቅጣጫ እንዲቀጥል ድጋፍ ካደረገ ወደኋላ የሚመለስ ነገር የለም። ግን ጥረቶች አሉ። እነዚህ የጸጥታውን ችግር ያውካሉ የሚባሉት አካላት ግን በስም አይገለጹም። ተጠያቂዎቹ በትክክል እነማን ናቸው? ተጠያቂዎቹ ያው የዚህን ሀገር ሀብት ሲዘርፉ የነበሩ በሙስና የተጨማለቁ ጸረ ሰው የሆኑ ተግባራትን ሲፈጽሙ የነበሩ የዚህ ለውጥ ከመጣ ለእኛ ያሰጋናል ብሎ የሚያስቡ ኦፍኮርስ በተለያየ ደረጃ አሉ። አንድ ቦታ ብቻ አይደሉም። ከዛም ውጭ ደግሞ ያው በዚህ በተከሰተው አሁን መንግስት በደንብ አልተጠናከረም። ስለዚህ በዚህ መሀል የተወሰነ ግርግር ፈጥረን ስልጣን እንይዛለን ብሎ የሚያስቡም አሉ። እነዚህ እነዚህ አንድ ላይ ተደጋግፈው ያንን ለመቀልበስ የመንቀሳቀስ ነገር ነው ያለው። በትን ያው መገለጽ ያው እየተገለጹ ነው፣ ይታወቃሉ። እነዚህ እነማን እንደሆኑ ማንም ያውቃል። ያው ገሌ ነው፣ አለሙ ነው፣ ቶለታ ነው ማለት ካስፈለገ ነው እንጂ እንደዚህ የሚያደርጉ ሲያደርጉ የነበሩ እነማን እንደሆኑ ይታወቃልና ብዙም ግዥታ ያለው አይነት። ለምን ወደ ጸጥታው ሁኔታ ልመለስ። ለምሳሌ አንድ ድንገት ባነሳ የትላንቱን የነቀምት የወጣቶች ተቃውሞ ሰልፍ፣ በየስፍራው የፖሊሶችን መገደል የተቃወሙ ወጣቶች በፖሊስ ተተኩሶባቸዋል። ይህን እንዴት ማስታረቅ ይቻላል ከሰላም ጥበቃ ጋር? አጠቃላይ ጠቅለል ያለው ሲታይ ህብረተሰቡ ሕግን ተከትሎ መብቱን ኤክሰርሳይዝ አድርጓል። በተለያየ ቦታ የሰዎች የዜጎች መፈናቀል ይቁም፣ የሕግ በላይነት ይከበር፣ መንግስት እርምጃ መውሰድ ይገባል፣ ነገሮችን ማስተካከል ይገባል። ይህንን ነው በተለያዩ ቦታ የወጣው ሕዝብ ምንም ነገር ሳያደርግ በሰላም የሚፈልገውን አድርጎ የሚቃወመውን ተቃውሞ የሚደግፈውን ደግፎ ነው የተመለሰው። ግን በዚህ ህብረተሰብ ውስጥ ያው ጣልቃ ገብተው ከዚህ በፊትም ይታያል። የታየው አሶሳ ላይም የታወቀ ነገር አለ። ብሄር፣ ብሄረሰብ መሀል በተለይ በአማራና ኦሮሞ ተማሪዎች መካከል ተማሪ መስለው ችግር የፈጠሩ ተማሪ ዩኒቨርስቲ እንዲጋጭ ያደረጉ ሰዎች አሉ። በዚህ አካባቢ እንግዲህ ፖሊስ መሞት የለበትም። ፖሊስ የኛ ጠባቂ ነው ብሎ የወጣው ህብረተሰብ መሀል ገብቶ ሌላ ችግር እንዲፈጠር የሚያገቡ ህብረተሰቡን መስለው የገቡ ናቸው እንጂ ከህብረተሰቡ ጋር ፖሊስ ምንም ጥል የለውም። ህብረተሰቡም ከህዝብ ጋር ጥል የለውም። አንድ ላይ ናቸው። ሰላም ለማስከበር ነው የሚሰሩት። በዚህ አካባቢ ግን ጣልቃ የሚገቡ በሌላም ቦታ ሊከሰቱ እንደሚችሉ እነዚህ አይነት ሰዎች ያንን ህብረተሰቡ ማወቅ ይኖርበታል። ፖሊስም በጥንቃቄ ማለት ያለበት ማለት ነው። በመጨረሻም አቶ ታዬ በቅርቡ በኦሮሞ ዲሞክራሲ ፓርቲ ሊቀመንበር አቶ ለማ መገርሳና በኦነግ መሪ አቶ ዳውድ ኢብሳ መካከል ስምምነት መደረሱ ተነግሯል። ስምምነቶች ይደረሳሉ፣ መሬት ላይ ግን ሲተገበሩ አይስተዋልም። ምንድን ነው ችግሩ? ለዚህ በዚህ አካባቢ እንግዲህ የተቀመጠ ዴድላይን አለ አንዳንድ በተባለው መሰረት እንቅስቃሴ እንዳይቀጥል የሚያደርጉ አንዳንድ እንትኖች አሉ። መስሎ የሚንቀሳቀሱም አሉ። በዛ አካባቢ ብዙ የተወሳሰበ ችግር ነው ያለው ከድርጅቱ ጋር በተለይ ከኦነግ ጋር በሰላማዊ መንገድ ኦፍኮርስ የመጡትም ያንን መሰረት አድርጎ ነው። በሰላማዊ መንገድ ህገ መንግስቱን እና ሌሎች ህጎችን በማክበር የፖለቲካ እንቅስቃሴ ለማድረግ የመጡት ለመታገል የመጡት በሰላማዊ መንገድ እና በህግ መሰረት ነው ያ ምንም ከመጀመሪያው ይታወቃል። ያው አተገባበሩ ላይ የተወሰነ እንቅፋት አጋጥሟል። ያንን ደግሞ እንዴት መስራት እንደሚቻል ባለፈው ተነጋግረው ነበረ የድርጅታችን ምክትል ሊቀመንበር እና የአቶ ዳዊድ ልብሳ አሁን ከሁለቱም በኩል ኮሚቴ ተዋቅሮ ያንን የተነጋገሩትን ወደ መሬት ለማውረድ ስራ እየሰሩ ነው። ከድርጅቱ ጋር ምንም ችግር የለም። ግን በዛ አካባቢ ያንን ድርጅት የሚመስሉ ግን ከዛ ባሻገር የሆኑ የሚረብሹ አቅጣጫ የሚያስቱ አሉ። ያንን ደግሞ በጋራ እናስተካከል የሚል ነው ያለው። ምን ያህል ይሆናሉ እነዚህ ችግር የሚፈጥሩት? ቁጥራቸው በውል አይታወቅም። በተለያየ ቦታ አሉ። በድንበር አካባቢ ይኖራሉ። በውስጥም ብሽፍነት የሚንቀሳቀሱ አሉ። ሕገወጥ መሳሪያም ነጋያንትን የተሰራጨ አለ። ያንን ነው እንጂ ቁጥራቸውን ኦፍኮርስ ያው ብዙ አይደለም፣ ጥቂት ናቸው። ከቁጥጥር ውጭ የሚወጡ አይደለም። ለጊዜው ግዥታ ይፈጥራሉ እንጂ ይስተካከላል። እና ቁጥራቸው ግን በሁሉ የሚታወቅ አይደለም፣ ትንሽ ናቸው። አቶ ታዬ ደንዳ ለጊዜው በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሰላም። አድማጮች ዲሞክራሲ በተግባር ነበር የተከታተላችሁት። አሁን ለምሽቱ የመጨረሻ ወዳደረግ ነው ቅንብር ነው ሰዳችሁ በጣና ሐይቅ ላይ ከባድ የሕልውና አደጋ ጋርጦ የሚገኘውን እምቦጭ አረም አሁን በተጀመረው አሰራር መቋቋምም ሆነ መፍትሔ ማምጣት እንደማይቻል ሁለት የአዲስ አበባ ዩኒቨርሲቲ መምህራንና ተመራማሪዎች አስታወቁ። አገር በቀል እና የአረሙን ባሕርያት ያገናዘበ ቴክኖሎጂ ትክክለኛው መፍትሄ መሆኑን የገለጹት እነኚህ ተመራማሪዎች በአሁኑ ወቅት መሳሪያው በናሙና ደረጃ ዝግጁ ነው ብለዋል። መለስካቸው አመሃ ዝርዝሩን ይዟል። እምቦጭ ለአማርኛ ቋንቋ አዲስ ሳይሆን አይቀርም። እምቦጭ የሚለው ስም በአማርኛ መዝገበ ቃላት ውስጥ የገባም አይመስልም። ይህ እጽ እስከነ መኖሩም በሕዝብ ዘንድ የሚታወቀው እጅግ ቢረዝም ከጥቂት ዓመታት ወዲህ ነው። በጣም አጭር በሚባል ጊዜ ውስጥ በጣና ሐይቅ ላይ መታየት ከመጀመሩና ስሙ ገኖ ከመሰማቱ የሚያደርሰው ጉዳትም ከቁጥጥር የወጣ ይመስላል። በአንዳንዶቹ ዘንድም ከፈጣሪ እንደ ወረደ ቁጣ ይታይ ጀምሯል። ፕሮፌሰር ዘሪሁን ወሉ በአዲስ አበባ ዩኒቨርሲቲ የምርምር ዳይሬክተርና የምርምር ቴክኖሎጂ ሽግግርና የማህበረሰብ አገልግሎት ተወካይ ምክትል ፕሬዚዳንት ለቪኦኤ እንደገለጹት ግን ይህ እጽ ለኢትዮጵያ ብዙም አዲስ አይደለም፣ ለጣና አዲስ ነው ማለት ይቻላል። በእሳቸው አባባል አረሙ የጋረጠው አደጋ አሁን ትልቅ ጥፋት አስከተለ ሊባል አይችልም። በጊዜው ካልተገታ ግን ከፍ ያለ ጥፋት ሊያስከትል ይችላል። አሁን በተያዘው የመከላከል መንገድ ከተሄደም ብዙ ፍሬ ያለው ሥራ መስራት አይቻልም። ታዲያ መከላከያው ምንድን ነው? መከላከያው ምንድን ነው? አሁን እንደሚደረገው በትንሽ በትንሹ ማንሳት እና ስለ እሱ አስቸጋሪ ሁኔታ እያወራን መቆየት ሳይሆን ይህንን ሽፋኑ በሳምንት ውስጥ እጥፍ የሚሆነውን ነገር ያነሳስ ፍጥነታችን ከዛ የበለጠ መሆን አለበት። በፍጥነት መነሳት አለበት። ስለዚህ በፍጥነት ለማንሳት ደግሞ አሁን በሚደረገው ማጓጓዝ ሳይሆን የተሻለ ቴክኖሎጂ የእጽዋቱን ጸባይ ያገናዘበ የአረባብ ጸባዩን ያገናዘበ የውሃ ሸክሙንም ያገናዘበ። እንደሚታወቀው ከሰና ከ85 ፐርሰንት በላይ እንቦጭ ውሃን ይንሳፈፋል። ሲያመቸው ሲር ሰዶ መሬት ይቆነጥጣል፣ በንፋስ ደግሞ ይዘዋወራል እና አረባቦ በጣም ፈጣን ነው እና ስራችን ከእንቦጭ መስፋፋት ፍጥነት በሶስት በአራት እጥፍ መሆን አለበት። ለሚቀጥለው አፈር ውስጥ የተደበቀው ፍሬም ዝግጅ ሆነ መጠበቅ ይኖርብናል። ጸባውን ማቃለ አንድ ጊዜ አነሳን ማለት ጣና ንጹህ ሆነ ማለት አይደለም። አደጋው ሁልጊዜ እንደተቀበረ ነውና ምናልባት ከእንግዲህ በኋላ ለአስር ዓመታት፣ ለአስራ አምስት ዓመታት በቀጣይነት መንቀሳቀስ ይኖርብናል። እስከዛሬ ድረስ ሲከናወኑ የነበሩ ሙከራዎች ነበሩ። ጣና ላይ ያለውን የእምቦጭ አረም ለማስወገድ እና እነዚህ የተነተኗቸውን መሰረታዊ ባህሪውን መሰረት ያደረጉ ሙከራዎች ናቸው የሚል እምነት አለ በእናንተ ዘንድ። እኔ የእጽዋቱን አረባብና የእጽዋቱን ጠባይ ያገናዘበ ስራ የተሰራ አይመስለኝም። ግን ዋናው ትልቁ ቁም ነገር ችግሩን መንግስትም ሆነ ህዝብ በጥሞና ተገንዝቦታል። ደስ የሚለው ሁኔታ ተነሳሽነት አለ በሀገር ውስጥ እንቦጭን ለመከላከልና ለማሸነፍ የተዘጋጀ ህብረተሰብ አለ እና ግን የሚሰራው ስራ ተመጣጣኝ አይደለም። ምክንያቱም ሳይንሱን ያገናዘብ ስላልሆነ እስከ ዛሬ ድረስ ይሄ ችግር ሊፈታ ያልቻለው አንድም በቂ የመኪና የመሳሪያ ሀይል ስለሌለ፣ በቂ ካፒታል ስለሌለ ይባላል። ይህን እንዴት መለክቶ ልሰ በቂ ካፒታል ስለሌለ የሚለውን ነገር አልቀራ ተነሳሽነት አለብ ያለሁኝ መንግስትም ችግሩን ተገንዝቦታል። የኢትዮጵያ ህዝብም ለችግሩ መብትሄ ለመሆን አሁን በተለይ እየተንቀሳቀሰ ነው። ውጭ ከኢትዮጵያ ውጭ ያለው ህብረተሰብም እንደዚሁ ችግሩን ለመጋራት ፈቃደኝነቱን እያሳየ ነው። ስለዚህ አሁን ገንዘብ ችግር አይመስለኝም። አሁን ማድረግ ያለብን የዕጽዋቱን ጸባይ ግንዛቤ ውስጥ ያስገባ አገር በቀል የሆነ ቴክኖሎጂ ማዳበር አለብን። ከሙከራም አልፈን ወደ ስራ ማስገባት አለብን። ይሄም ምን ያመጣል? ወጪ ይቀንሳል። እኛ ደግሞ እውቀቱም አገር በቀል ስለሚሆን ማሳፋት ይቻላል። ከውጭ የሚመጣ እቃን መጠበቅ አይኖርብንም። ሌላው ደግሞ ውጭ የተሰሩ እቃዎች በሙሉ ለሌላ ስራ የተዘጋጁ ግን ለዚህ ሁኔታ ያመቻል ተብሎ በግዢ ነው እንጂ የሚመጡት እዚሁ ችግሩን አገናዝበው የተዘጋጁ አይመስለኝ። እዚ አሁን ሁላችንም እዚህ ሀገር በቀል ቴክኖሎጂም አዳብረን ወደ ስራው ፈጥናን መግባት ያለብን። ይሄ ደግሞ አስቸጋሪ አይመስለኝም። ምክንያቱም አገሪት ውስጥ ብዙ ኢንጂኒሮች አሉ። ዕጽዋቱንም ጸባይ የሚያውቁ ሰዎች በብቃት ያሉ ይመስለኛል። ስለዚህ ኖቱን በመቀናጀት ቴክኖሎጂው የራሱን ወጪ ወደፊት እየከፈለ የሚሄድና ከእንግዲህ በኋላ ለሚቀጥሉት ጥቂት ዓመታት የእንቦጭን እድገትና ስፋት እየተከታተለ እስከ መጨረሻው መወገድ ድረስ የሚያመቻች ሁኔታ መፍጠር ይኖርብናል። ከፕሮፌሰር ዘሪሁን ወልዱ ጋር ለቪኦኤ እንቦጭን በተመለከተ በተለይም ከቴክኖሎጂ አኳያ ማብራሪያ የሰጡት ዶክተር ጉልላት ጋተው በአዲስ አበባ ዩኒቨርሲቲ የሜካኒካል ምህንድስና ትምህርት ቤት ረዳት ፕሮፌሰር ናቸው። ዶክተር ጉልላት እንቦጭን ከጣና ሐይቅ ለማስወገድ የሚችል መሳሪያ በንድፍና በናሙና ደረጃ የተዘጋጀ መሆኑን አረጋግጠዋል። የአሁኑን አሰራር በተመለከተ ግን ምንጩ ከውጭ በተገኘ ተሞክሮ ስለሆነ ጉድለቱንም አብራርተዋል። አሁን ካየናቸው ምንድነው ነው፣ በተለያየ ጊዜ በተለይ ወደ ጣና ላይ የመጡ ያሉ ቴክኖሎጂዎች ከችግሩ ስፋትና ጥልቀት አኳያ ያገናዘቡ ናቸው ብለን አናምነው። ብዙዎቹ ዲዛይን ሆነው የተገዙትም ወይም በአገር ውስጥም በተለያዩ ዩኒቨርሲቲዎችም እየተሞከሩ ያሉት ጥልቀት ያለው ውሃ ላይ ብቻ ሊሰሩ የሚችሉ ናቸው። እንደገና ደግሞ እየተደረገ ያለው ምንድን ነው የእጽዋቱን ባህሪ ያገናዘቡ ቴክኖሎጂዎች አይደሉም ብለን ነው የምናምነው። ምክንያቱም እጽዋቱ 85 በመቶ የሚሆነው እምቦጭ ውሃ ነው። ስለዚህ እየተደረገ ያለው ምንድን ነው ያንን ከነ ውሃው እያወጡ ዳር መጣር ነው እየተካሄደ ያለው። ይሄ በመሆኑ ምንድን ነው ወደ ዳር ይዘን እየወጣን ያለ ነው፣ ውሃ ነው በብዛት ይዘን እየወጣን ያለ ነው ማለት ነው ከዛ ውስጥ ያለው ወይም ፋይበር ወይም ቃጫ ነገሩ 15 በመቶ ነው። ክሊር ለማድረግ ይህን ብዙ ጊዜ ይወስዳል። ዶክተር ጉላት ጋተው ከውጭ የመጡትን መሳሪያዎች ጉድለት በማብራራት ብቻ አልነበረም የተገጡት። በአማራጭ አገር በቀሉ የቴክኖሎጂ ውጤት ምን ሊሰራ እንደሚችልም ዘርዝረዋል። ያዘጋጀነው መሳሪያ ምንድን ነው? ይህን ያሉትን ችግሮችን ሊፈታ የሚችል እና በአብዛኛው የእኛ ቴክኖሎጂ የሚሰራው በጣም ሰፊ ቦታ ላይ እስከ አምስት ሜትር ድረስ በአንድ ጊዜ ሄዱ ይሰበስባል ከሰበሰበ በኋላ ይጨምቃል። ከጨመቀ በኋላ 15 የምትሆነውን ፋይበር ይዞ ወደ ውጭ ይወጣል። ውጭ ከወጣ በኋላ እንደገና ያንን የወጣውን ፋይበር እንደገና ደግሞ ዝም ብለን ዳላ ላይ አውጥተን የምንጥለው አይደለም። እሱን እንደገና ደግሞ ብሪኬት የሚባል የኃይል ምንጭ ለመስራት እንጠቀምበታለን። ስለዚህ ከዚህ ከዚህ አኳያ ስናይ አሁን እየተሞከሩ ያሉት ቴክኖሎጂዎች እየተሰሩባቸው ያሉት ቴክኖሎጂዎች እንደ ሙከራና ችግሩን ያው አስከፊነትና ከባድነት በመረዳት በሚደረገው ርብርብ ትልቅ አስተዋጽኦ አላቸው። ነገር ግን ሰፊና ዘለቂታ የሆነ በአጭር ጊዜ ግን ጉዳዩን በሞላ ወይም ያሉትን ነገሮች ችግሮች ይፈቱታል ብለን ብዙ ግምቱም የለን። የምቦጭ አገር የት ነው? ወደ ኢትዮጵያ መቼ እንደገባ ይታወቃል። እንዴት ገባ? ጣና እንዴት ደረሰ? ዛሬ ተመራማሪዎቹ ከነገሩን ያተኮር ነው በሚያጣድፈው ጉዳይ ላይ ነበረ። በሚቀጥለው ዝግጅታችን ቀደም ሲል ያነሳናቸውን ጥያቄዎችና ሌሎችንም ይመልሱልናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን እናመሰግናለን አድማጮች ከመሰናባታችን በፊት አጠር ያለ ዜና ለአንብብ አምስት በህይወት የሚገኙ የዩናይትድ ስቴትስ የቀድሞ ፕሬዚዳንቶች ታላላቅ የአሜሪካ ፖለቲከኞች የወቅቱ እንዲሁም የቀድሞ የዓለም መሪዎች በተገኙበት ባለፈው አርብ በ94 ዓመታቸው ከዚህ ዓለም በሞት በተለዩት በ41ኛው ፕሬዚዳንት በጆርጅ ኸርበርት ዎከር ቡሽ የሽኝት ሥነ ሥርዓት ላይ ተገኝተዋል የጀርመኗ ቻንስለር አንጌላ መርክል፣ የእንግሊዙ ልዑል ቻርልስ፣ የዮርዳኖሱ ንጉሥ አብዱላ እና የፖላንዱ ፕሬዚዳንት አንድሬዜ ዱዳ በዛሬው አሸኛኘት ላይ ከተገኙት መካከል ናቸው። የፕሬዚዳንት ቡሽ አስከሬን ዛሬውኑ ወደ ቴክሳስ ይጓዝና በዚያም ተጨማሪ የሽኝት ፕሮግራም ተደርጎ ነገ ሐሙስ በቴክሳሱ ኤኤንኤም ዩኒቨርሲቲ ፕሬዚዳንታዊ ቤተ መጻሕፍት ውስጥ ባለው መካነ መቃብር ዘለዓለማዊ ረፍት ያደርጋል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 እና በ25 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከሚ3 ሰዓት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና አዲሱ አበበ ተወልደ የትግርኛ